በሽብር ወንጀል ተከሰው በክርክር ላይ የሚገኙት የሙስሊሙ ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላትና ሌሎችም ተከሳሾች ዛሬ ለፍርድ ቤት ሲሰጡ የቆዩትን ቃል አጠቃለዋል። የመከላከያ ምስክሮችን ለመስማት ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝር ልኳል። በአንደኛ ተከሳሽ አቶ አቡበከር አህመድ መሐመድ መጋቢት 23 ቀን የተጀመረው የተከሳሾች ቃል የመሰጠቱ ሂደት ዛሬ ተጠናቋል። የአስራ ስምንቱም ተከሳሾች ቃል ዝርዝር የተለያየ ቢሆንም በአጠቃላይ ግን በእጅጉ የተመሳሰለ ነበረ። ሁሉም ተከሳሾች ለፖሊስ ያስመዘገቡትን ቃል አስመልክቶ ወደውና በገዛ ፈቃዳቸው የሰጡት እንዳልሆነ ቃላቸውን በሰጡበት ጊዜ ሁሉ የማሰቃየት ድብደባ እንደተፈጸመባቸው ማስፈራራት እንደደረሰባቸው ለፍርድ ቤቱ በመግለጽ ቃላችን ነው ብለው የፈረሙትም በግድ ነው ብለዋል። እያንዳንዱ ተከሳሽም ለፍርድ ቤት በሰጠው ቃል አቃቤ ሕግ ያቀረበውን የክስ ማመልከቻ እየጠቀሰ አድርጓል የተባለውን የወንጀል ድርጊት ፈጽሞ እንዳላደረገ ቢያደርገውም በክሱ በቀረበው አኳኋንና ትርጉም እንዳልሆነ አስረድቷል። አሁን ለፍርድ ቤት የሰጡት ቃልና ቀደም ሲል ለፖሊስ ሰጥተዋል የተባለውን ቃላቸውን ፍርድ ቤቱ እንዴት ነው የሚመዝነው የሚለውን ጥያቄ ከጠበቆች አንዱ ለሆኑት ለአቶ ተማማ በቦልኩ አቅርቤላቸው ነበረ። በፊት የሰጡት ቃል እነሱ እየተናገሩ ነው ያሉት። አሁን በፊት ስለሰጡት ቃል በፊት የሰጡት ቃል በኃይል ተገዶ ነው የሰጡት። በኃይል ተገዶ የሚገኝ ቃል በሽብር አዋጁ ተቀባይነት አለው ቢል እንኳን በኢትዮጵያ ሕገ መንግስት አንቀስ 19 መሰረት አንድ ሰው ሲያዝ ለምን እንደተያዘ ሊነገረው ይገባል። ሲመረመር ደግሞ የምትሰጠው ቃል ተወደህም ነው መስጠት ያለብህ። ስትሰጥ ደግሞ ለፍርድ ቤት ብሎ ሊነግሮ ይገባል። ያ ያለመደረጉ ራሱ ይህ ህገ መንግስታዊ ያደርገዋል። ይህ ህገ መንግስታዊ ከሆነ ደግሞ የህገ መንግስቱን የጣሰ ከሆነ ደግሞ ፍርድ ቤትም ይሁን ማንኛውም ሌላኛው አካል ተቀብሎ ተግባራዊ ሊያደርገው አይችልም። ስለዚህ በዛ መሰረት ውድቅ ሊደረግ ይገባል። ያን ደንበኞቻችን አሁን እየገለጹ ያሉት እሱ ነውና በፖሊስ ጣቢያ ተገደው በኃይል ተደብድበው ፂማቸው ተነጭቶ ምግብ ተከልክለው ቁጭ ብድግ ስራ ተብለውና አካላዊ ድብደባ ተደርጎባቸው የሰጡ መሆኑን ገልጸዋል። ያ ደግሞ በኢትዮጵያ ህገ መንግስት ፍጹም የተከለከለ ነገር ነው። ስለዚህ ያ ቃል ውድቅ ሊሆን ይገባል ብለን ነው የምናምነው። ፍርድ ቤቱ ውድቅ ያደርጓል ብለን እናምናለን። እንዲህ ያለው ድርጊት ሲፈጸም ፍርድ ቤቱ ሊመረምረው አይገባም። ድርጊት ውስጥ ወንጀል አይደለምን ለሚለው ጥያቄም የአቶ ተማም አባ ቡልጎ መልስ የማያጠራጥር ነበረ። በጣም ከፍተኛ የወንጀል ድርጊት ነው። አሁን ደንበኞቻችን በየቀኑ ራሱ ለፍርድ ቤቱ እያመለከቱት እንዳለ ፍርድ ቤቱ ምንድን ነው ማድረግ የነበረበት? አሁን ለምሳሌ ምንድን ነው በዛ ላይ እኮ ተደረገ ከሚባሉ ነገሮች ውስጥ አንዱ ምንድን ነው ህገ መንግስቱ ቀድህ ጣለው ፍርድ ቤቱ የእኛ ነው። እነዚህ እነዚህ የፍርድ ቤትን ገለልተኝነት የሚነቁ ናቸው፣ የሀገሪቷን መሰረት የሚነቁ ናቸው፣ ህገ መንግስት የሚነቁ ናቸው። ስለዚህ ፍርድ ቤቱ ይህ በሚፈጸምበት ጊዜ አትሊስት እነዚህ ሰዎች ገለልተኝነታቸውን በገለልተኝነታቸውን በተመለከተ የተናገሩትን ሰዎች ጠርቶ መጠየቅ አለበት፣ መንገር አለበት። አለበለዚያ ደግሞ እዛ ላይ ያሉት ሰዎች ይህ ጉዳይ የበሀያዝ ጉዳይ ተነስቷል ወይ ዛ ሁሉ ማድረ እስከ ማድረግ ድረስ መሄድ ነበረባቸው። ምክንያቱም ገለልተኛ አደላችሁን ብሎ የተናገረው ማነው? የመንግስት አካል ነው፣ ፖሊስ ነው። ፖሊስ እንደዚህ ብሏቸው ደንበኞች እነሱ ጋር ቀርቦ እየተከራከሩ ነው ያሉት እና ይህን በተመለከተ ፍርድ ቤት ግዴታ ማጣረት መደረግ ነበረበት። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በዛሬው ዕለት የተከሳሾቹን ቃል መስማት ካበቃ በኋላ የመከላከያ ምስክሮቻቸውን አቅርበው ማሰማት እንዲጀምሩ ለግንቦት አራት ቀን 2006 ዓ ም ተለዋጅ ቀጠሮ ሰጥተዋል። አቶ አቡበከር አህመድ አቶ አህመዲን ጀበል አቶ ያሲን ኑሩን ጨምሮ ከሌሎች አስራ አምስት ተከሳሾች ጋር አቃቢ ህግ የመሠረተባቸውን የአሸባሪነት ክስ እንዲከላከሉ ተበይኑባቸው የተከሳሽነት ቃላቸውን ሲሰጡ እንደነበሩ ይታወሳል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። በቀጣዩ ዘገባ ደግሞ የሙስሊሞችን እንቅስቃሴ የሚመራው የድምፃችን ይሰማ ንቅናቄ ዛሬ በአዲስ አበባው የአንዋር መስጊድ እና በሌሎችም ከተሞች የመፍትሄ አፈላላጊውን ኮሚቴ የፍርድ ሂደት በማስመልከት ፍትህ ተነፍገን ትግላችን አይቆምም የሚል መፈክር በማንገብ ሰላማዊ ተቃውሞ ማካሄዱን ገልጿል። በኢትዮጵያ ሙስሊሞች በየሳምንቱ በየመስጊዶች ሲካሄድ የነበረው ተቃውሞ ረዘም ላለ ጊዜ ቆሞ እንደነበረ ይታወቃል። ካለፉት ሁለት ሳምንታት የጁማ ሶላት ወዲህ ግን መቀጠሉን የድምጻችን ይሰማ ንቅናቄ ተወካዮች ገልጸዋል። አዲሱ አበበ በመስጊዱ ሰላማዊ ተቃውሞ ከተካፈሉ አንዱን አቶ መሐመድ አብደላን በስልክ አነጋግሯል። የለቱን የተቃውሞ ሂደት በማስረዳት ይጀምራሉ አቶ መሐመድ። አዎ ዛሬ ተቃውሞ የነበረው ያው በፍትህ መስተጓጎል ምክንያት የሰላማዊ ትላችን አይቆመ ሚል ነበር። ለተ አርብ ስድስት ሰዓት አካባቢ ያው ሰላት በሱ በከፍተኛ ቁጥር ወደ አኗዋሪ ሰም ነበር። ያው ከተለመደው ከዚህ በፊት ህዝባችን ይሰማር ባወጣው የእፎይታ ጊዜ መሰረት ከዚህ በፊት ተቃውሞ አልነበረም። ከዛሬ አስራ አምስት ጀምሮ ግን ተቃውሞ ነበረ ከተቃውሞ መሰረት እዚ ተማሪ ትናንት ባዘዘችው ይህ ፍትህ በኮሚቴዎቻችን ላይ ሆነ በሌላ ሙስሊም ማህበረሰቦች ላይ እየደረሰ ያለውን የፍትህ መዛባት ሰላማዊ ትግል እንደማያቆመው፣ አምስት ሰዓት አካባቢ እዛ ገርሽ ነበረ። እኔ አምስት ሰዓት አካባቢ ላይ ሰው በጣም ሪ እየተመመ ነበረ። ሰላት ተሰገደ። ከሰላት በኋላ የመጀመሪያ የተደረገው ነገር እጅ በእጅ በመያያዝ ወደ አንድነታችንና በግላችን እንደምንቀትል ማሳያ ያደረግ ነው። እኛ አሁን ስላለን እጅ ለእጅ ሆነን አሁንም ቢሆን ሰላማዊ ትግላችን ከ እንቀጥላለን ብለን ቀጥለን ነበረ። አሳይተናል ከዛ በኋላ የያዝናቸውን ወረቀቶች ወደ ላይ ከፍ በማድረግ ከየቤታችን ዘ የመጣናቸውን ወረቀቶች ወደ ላይ ከፍ በኋላ እሱ ምንድን ነው የሚለው ትግላችን አይቆምም የሚል ነው። በጸጥታ በኩል የተፈጠረ ችግር አለ ወይም በጸጥታ አስከባሪዎች በኩል ወይም ከዛ የመጣ ተቃውሞ በሰው ላይ የደረሰ ጉዳት ደረሰ ጉዳት ባለ ደረጃ ደረሰ መሰረት የለም ነገር ግን ከሰላት የመሰገድ ወዲህ ሁሉ ሞልቶ የመስጂዱ ጊቢ እንደምናውቀው በጣም ትልቅ ጊቢ ነው። እሱ ሞልቶ ውጭ ባለው አስፋልት ላይ አሜሪካን ጊቢ የሚገኘው አስፋልት መዲና ሕንጻ የዚ ኃይል የሚገኘው አጠቃላይ ዙሪያ ላይ እንዳይነበር የቅርብ ኃይሎች ምንጣፍ ይከለክሉ ነበረ ያግዱ ነበረ። ግን ሕዝቡ እየጠ ቁጥሩ በጨመረ ቁጥር ከዛ በኋላ ከዚህ ማለፍ አልቻሉም ባከለከሉ ያው ከዛ በኋላ ሕዝቡ ማንጠፍ ጀመረ። ነ ሌላ የተፈጠረ የተስፋ ድባት ከሰላት በፊትም ሆነ ከሰላት በኋላ የሰማሁት ተጨፈ የለኝም አስሰማሁ ዛሬ የተካሄደው ተቃውሞ በየሳምንቱ የሚደረግ ነው ማለት ነው። እና ምን የተለየ ነገር አለ ዛሬ ህዝቡ በቱታ ነው። አሁንም ዘ ስንመጣው ለምን ኮሚቴዎቻችን የእኛ መፈን የህዝብ በ የመፍትሄ አፈላላጊ ኮሚቴዎች እስር ቤት ይገኛሉ። እስር ቤት ፍርድ ቤት ላይ የሚደርግባቸው የፍትህ መዛባት፣ ሌላ ደግሞ እነሱ ወኪሎች ናቸው መሪዎች ከናቸው ብሎ የሚናገሩ አካላት እየታሰሩ፣ አሁንም ቢሆን መስጊዶች እየተነጠቁ ና ከእምነታችን ውጭ የሆነው የአህባሽ የሚባለውን አመለካከት ሰዎች ሰለባ እየሆኑ ስለሆነ